ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር ሰለሞን አዲስ ጌታሁን በማዕከላዊ ሚሽጋን ዩኒቨርሲቲ የአፍሪካና ትውልድ አፍሪካውያን ታሪክ መምህር እንደሚያውቁት በ ካለፉት ሶስት ዓመታት ውስጥ ኢትዮጵያና የዩናይትድ ስቴትስ ግንኙነት ከመልካም ወደ ሻከረ ሁኔታ ተቃይረዋል። ለዚህ ዋነኛ መንስኤዎቹ ምንድን ናቸው ይላሉ? መቼም አንድ ወጥ የሆነ የለም፣ ግን ከስር የኢትዮጵያና የተባበረው የአሜሪካ መንግስት ግንኙነት እንዲያው ከመሰረቱ ጀምሮ ምን ይመስል ነበረ፣ አሁን ምን ቀየረው ወደሚለው ንጽጽር ለመስጠት ከስር ብጀምር ይፈቀድልኝ። ከስር ስል ቀደም ከነበረው ብጀምር ይፈቀድልኝ። እና ኢትዮጵያ በተለይም ከሁለተኛው የዓለም ጦርነት በኋላ ምንም እንኳ የኢትዮጵያና የአሜሪካ ግንኙነት በአውሮፓውያኑ አቆጣጠር በአስራ ዘጠኝ መቶ ሶስት ዓመተ ምሕረት በአጼ ምኒልክ ዘመነ መንግስት የተጀመረ ቢሆንም ስር የሰደደው እና ከፍተኛ ደረጃ ላይ የደረሰው ከሁለተኛው የዓለም ጦርነት በኋላ ነው። ከሁለተኛው የዓለም ጦርነት እንግዲህ አሜሪካ ጦርነቱን በበላይነት እንዳሸነፈች፣ አንደኛው የአሜሪካ ቅድመ ሁኔታ እንግሊዝና ፈረንሳይን ለመርዳት ቅኝ ግዛቶቻችሁን ልቀቁን። ምክንያቱም ቅኝ ገዥነት በገበያን ያግዳል፣ ፕሮቴክሽኒስት ነው እነሱ ቅኝ ግዛቶቻቸው የገበያ እና ሮ ማቴሪያል ምንጭ አድርገው ነው የሚጠቀሙባቸው። ስለዚህ ቅኝ ግዛቶቻቸውን ልቀቋሉ። ያ ግን እስከሚሆን ቅኝ ያልተገዛቸው ሀገር ኢትዮጵያ ነች። ኢትዮጵያ ጋር ግንኙነታቸውን አደረጉ እና እንዲያውም በጣም በሚገርሙ ናቴ እንግሊዞቹ ኢትዮጵያን ጊዜያዊ የቅኝ ግዛት ሀገር አድርገው በጊዜ አስተዳደር ሊያስተዳድሩ ይፈልጉ ነበር። አፄ ኃይለ ሥላሴ ባደረጉት ዲፕሎማሲያዊ ጥረት ከፕሬዚዳንት ሮዝቨልት ጋር ካሮ ተገናኝተው ከዛን ጊዜ ጀምሮ በከፍተኛ ደረጃ እያደገ መጣና አሜሪካ ይህን ስታደርግ ግን አንድ ዓላማ ነበራት። ይኸውም አንደኛ ብቸኛ አፍሪካ ሀገር ስለነበረች እና አፍሪካውያን በተለያየ ከአድዋ ጋር በተናኘ ለኢትዮጵያ ቀና አመለካከት ስለነበራቸው ኢትዮጵያን መርዳት ማለት አፍሪካን፣ አሜሪካንስ እዚህ ሀገር ያሉትን ማለት ነው። የመርዳት ያህል ነው፣ የማበረታታት ያህል ነው። ጦርነቱም የሚካሄደውም ጦርነት አውሮፓ ውስጥ የነበረው እነሱንም ለመርዳት ጭምር እንደሆነ ያስረዳል። በሚል ሁለተኛ ሌሎቹ አፍሪካ ሀገራት በሙሉ በቅኝ ግዛት ስላሉ ለአሜሪካ እግር መግቢያ ነች እና እግር መግቢያ ሆና አገልግላለች። በዛም መሰረት አዲስ አበባ ዩኒቨርሲቲ ይበሉት፣ የኢትዮጵያ አየር ሀይል ይባል፣ የኢትዮጵያ የምድር ጦር ይባል፣ የኢትዮጵያ የባህር ሀይል ይባል ምንም እንኳ ሌሎች ሀገሮችን ቢገቡበትም መሳሪያው ስጥቁ ዶክትሪኑ ወዘተ በሙሉ የአሜሪካዊ ሆነ። አሜሪካ በተራድኦ ማለት ፖይንት ፎር አግሪመንት ተደርጎ ዩኒቨርሲቲዎቻችን ምን ምን ሁሉ ተቋቋመው። ይህ ሲደረግ ታዲያ አሜሪካ ይህን ነገር ያደረገች ለኢትዮጵያ ብቻ አይደለም። አዳዲስ ነፃ የሚወጡ አፍሪካ ሀገሮች ከቀድሞ ቅኝ ገዥዎቻቸው ጋር መስራት እንደማይፈልጉ አሜሪካውያኖቹ የተረዱ ይመስላሉ፣ አትሊስት ለመጀመሪያዎቹ አስርተ ዓመታት። ስለዚህ ከናይጄሪያ፣ ከኬንያ፣ ከጋና፣ ከተለያዩ ከኡጋንዳ፣ ከተለያዩ የአፍሪካ ሀገሮች ተማሪዎች አዲስ አበባ ወይም የቀድሞ ቀዳማ ሥላሴ ዩኒቨርሲቲ እየመጡ ይማሩ ነበር። አየር ኃይል ያላሰለጠናቸው ፓይለቶች አልነበሩም። የአዲስ አበባ ዩኒቨርሲቲ ያላስተማራቸው ሰዎች አልነበሩም። ከአፍሪካ በጣም ታዋቂ ሳይንቲስቶች፣ ታዋቂ የሀገር ባለሙያዎች በኢኮኖሚ በማንኛውም ኢትዮጵያ ብዙ አሰልጥናለች። እና ግን ይሄ የተደረገው ምንድን ነው? እነ አፍሪካ ሀገሮች ወደ ኢትዮጵያ ስለሚመጡ ኢትዮጵያ ውስጥ ይህን ማድረግ እነኝህን ሀገሮች በአንድ ላይ ማግኘት ይቻላል። ከዛም በኋላ ኦኤዩ የአፍሪካን ድርጅት ኢትዮጵያ ሲመሰረት ይህ ሁኔታ ቀጠለ። ነገር ግን ይሄ ቀጥሎ ሶማች ሶ ያኔ በነበረው የምዕራብና የምስራቅ የሶቪየት ህብረትና የአሜሪካ ፍጥጫ ኔቶ እና ዋርሶ ፍጥጫ በነበረበት ጊዜ ኢትዮጵያ ከአሜሪካ ጎን ስለነበረች ግብፅ ደግሞ ከሩሲያ ጎን ስለነበር ይሄ ዛሬ ግብጾች ደብድቡ ያሉት ትራምፕ ያ ፕሮጀክት የህዳሴ ግድብ ፕሮጀክት በአሜሪካ ቢሮ ኦፍ ላንድ ሪክላሜሽን ተጠንቶ የት መገደብ ላይ እንዳለበት፣ ስንት ግድቦች መሰራት እንዳለባቸው የተጠናው በአሜሪካ መንግስት ነው። እና ይሄ አሜሪካ መንግስትን ሲያደርግ አንድም ኢትዮጵያን እንደ ምሳሌ ጥሩ ምሳሌ አፍቃሪ ምዕራብ ሀገር የሆነች ጥሩ ምሳሌ አድርጎ ለመኮትኮት ከሚደረግ፣ በሌላ በኩል ግን ሩሳውያኑ በግብፅ ላይ ከፍተኛ ስዊዝ ካናል ባለቤት በነበረችው በግብፅ በኩል መካከለኛው ምስራቅ የመቆጣጠር ግብ ግብፅና ሶሪያ በዛን ሰዓት ሪፐብሊክ መስርተው ነበረ ሁለቱም። እና ያን በሚመለከት የዚህ የግድቡ መቀመጥ ግብጽ እንደ ማስጠንቀቂያም ሊሆን ይችላል ማለት ነው። እስራኤል፣ ኢትዮጵያና ኢራን በዛን ሰዓት ሶስቱ እጅግ በጣም ቁልፍ የሆኑ ወዳጅ ሀገሮች ነበሩ። ግን የውናቴ የዓለም አቀፉ የኮልድ ዋር የቀዝቃዛው ጦርነት እየረገበ ሲመጣ በኢትዮጵያ ውስጥ ደግሞ ጸረ አሜሪካ የሆነ የወጣቶች እንቅስቃሴ በተለይም ከአውሮፓና ከአሜሪካ በሚመጡ ተማሪዎች አካኝነት እየበረታ ሲመጣ ያንኪ ጎሆም ለአሜሪካን መንግስት ለእስራኤል ቡችላ አይገዛም ህዝቦ ከእንግዲህ በኋላ የሚል መፈክር እያሰማ ሲመጣ፣ ንጉሱ ደግሞ ስልጣናቸውን በሰላም ለማረካከብ ፈቃደኛ ሳይሆኑ ማለት ለልጃቸው ሳያወርሱ እሳቸው ደግሞ እየደከሙ ስልጣን ከማጃቸው እየወደቀ ሲመጣ አንሰርቲኒቲስ በአሜሪካ መንግስት በኩል የታየ ይመስላል እና በተለይ ደግሞ ግብፅ ሩሲያን አስወትታ ከስድስቱ ቀን ጦርነት በኋላ ሩሲያን ሸኝታ ወደ አሜሪካ ጎን ስትገባ የኢትዮ ስትራቴጂያዊ ጠቀሜታ በዛው ልክ ይቀንሳል። ይሄ የተዘጋጀው ህዳሴ ግድብ ወዘተ የሚለው ነገር ሁሉ ብዙም ገፍተውበት አልሄዱም። ፕላን እንደሆነ ቀረ። ሟቹ ጠቅላይ ሚኒስትር መለስ ዜናዊ በሁለት ሺህ አስራ አንድ እንደ አውሮፓ እንደ አውሮፓ አቆጣጠር መርቀው እስኪ ጀምሩት ድረስ ነው አሁን የምናየው ነገር። ከዛ ግን በጣም አንዱ ትልቁ ነገር መታወቅ ያለበት እኔ እንደ በእይታ ሳየው ሟቹ ጠቅላይ ሚኒስትር መለስ በጣም ጎበዝ ሰው ነበሩ በዲፕሎማሲው። አንድ ነገር ላስታውስ ፈልጋለሁ። አንዴ የአሜሪካ መንግስት በቡሽ አስተዳደር ዘመን፣ በቡሽ በትንሹ ቡሽ ጂኒየር ማለት ነው በኮሪያ በሰሜን ኮሪያ ላይ ማዕቀብ አድርጎ ነበር። የኢትዮጵያ መንግስት ደግሞ ጦር መሳሪያው ከኮሪያ መንግስት ይገዛና ይመጣል። የአሜሪካኖች ወደ ኢንዲያን ኦሽን አካባቢ ሲደርስ ያዙት እና ይዘውት ሲጠየቅ የኢትዮጵያ መንግስት ነው ተባለ እና የኢትዮጵያ መንግስት ተጠየቀ። መለስ ምናለ እኛ እኮ ያለን ራሻ ሰራሽ መሳሪያ ነው። ራሻ ዛሬ ደክማል እና አንደኛ እንግዛም ብንል የራሻ ኦሪጂናሉ በጣም ውድ ይሆንብናል። ስለዚህ በርካሽ ከሚሸጡት ከነ ኮሪያ እንግዛ ብለን ነው እና የታንክ መለዋወጫ ነው። አሁን ደግሞ እዚህ ሶማሊያ ውስጥ ገብተናል እና በምንዋጋ ልንባል ይህም በማለቱ ማዕቀብ የተደረገ ቢሆንም ወደ ኢትዮጵያ እንዲገባ ተደረገ እና ሶማሊያን ሞራ በማድረጉ አሜሪካኖች በሶማሊያ ላይ ጥርስ እንደያዙ ይታወቃል። ወታደሮቻቸውን ገለው ደብድበው መንገድ ላይ እየጎተቱ ሰብአዊ የሆነ ድርጊት በመፈጸማቸው ለእርዳታ የገባውን ጦር ለዋራ ቀሮች ተሰኝቷል ተሰኝተዋል። አሁን የኢትዮጵያ ጦር ገብቶ ነው ያን ሚሰራ። ይሄ አንድ ትልቅ አስተዋጽኦ ነው የአሜሪካ መንግስት። ስለዚህ በዛ ምክንያት ምንም እንኳ የኢኮኖሚ ፖሊሲው ዴቨሎፕመንታል ስቴት የሚል ከምስራቁ አለም የተቀዳ እና አስተዳደሩም አውቶክራቲክ ሩል፣ ዲክታቶሪያል ሩል ቢሆንም ምንም አላሉትም። እንደ ጉዳይ አስፈጻሚያቸው ይዘውት ቆዩ ለዚህ ለማድረግ ግን አንደኛው ደግሞ ያበረታታቸው ወይም ያመጣቸው ነገር የፕሬዚዳንት ኢሳያስ እንቢተኝነት ይመስለኛል። ከማንም ከማንም እርዳታቸውን ተው ተውን የሚል ነገር ስላደረጉ ቀይ ባህርን ያህል ትልቅ እንትን ስትራቴጂያዊ ቦታ የያዘች ሀገር እና ብዙ ብዙ ደረጃ የምትደርስ ሀገር እንደ ሰሜን ኮሪያ ተገልላ ኖራለች። ታዲያ ያን ሸፍኖ የያዘው ደግሞ የባድመ ጦርነት መፈጠር አሜሪካኖቹ ኤርትራን ተጭነው እንዲይዟት አድርጓል። እና በዚህ መሀል ቻይና ትገባለች። ቻይና እንግዲህ አዲስ ፖስት ኮልድ ዋር ፔሪየድ ላይ እና በዚህ በግሎባል ዘመን የወጣች ኢኮኖሚ ሀያል ሀገር ነች። በእርግጥ ኢኮኖሚዋ አሁንም ቢሆን ከአሜሪካ ጋር ሲታይ የአሜሪካን ኢኮኖሚ ስልሳ ከመቶ ነው የቻይና ኢኮኖሚ አሁን እንኳን በአሁኑ ሰዓት ማለት ነው የዛን አይነት ያህል ጉልበት ነው ያለው እና ቻይና ጋራ ከኢንቨስት ማድረግ ጀመረች። ቻይና ወደ ኢትዮጵያ ስትመጣ ዴቨሎፕመንታል ስቴት ነው ያለው ምዕራቡ ዓለምም እንደዚሁ ከቻይና ጋር እየተገዳደረ ብዙ ነገሮች ላይ ኢንቨስት አደረገ ማለት ነው። በተለይ በቴክስታይል በኩል የኢትዮጵያ መንግስት ኢንዱስትሪ ፓርኮችን ይሰራል በቻይና ገንዘብ ምርቱ ቻይና ኢንዱስትሪ እያደገች ስለምትመጣ ስትወጣ ስትመጣ የሌበር ኮስቱ ከፍተኛ የሆነ ሲመጣ አሜሪካ፣ ቻይና ኢትዮጵያ ላይ ማምረቷ የጉልበትን ዋጋ ስለሚቀንሰው ምቹ ሁኔታ ተፈጠረ። ኤኒወይ ቻይና አሁን በኢትዮጵያ ውስጥ ከስልሳ ከመቶ በላይ ኢንቨስትመንት የምታደርገው ቻይና ናት። የአሜሪካ መንግስትም በተለይ በምግብ እርዳታ እና ገበያውን አገዋ በሚባለው አፍሪካውያን በተደረገው የነጻ ከቀረጥ ነጻ የንግድ ስምምነት ከፍቶ እየሰራ ኢትዮጵያም ምንም እንኳ ስርዓቱ ክፉና ከፋፋይ ለህዝቡ እንትን ባይልም በሀገሪቱ ውስጥ በተወሰነ ደረጃ ኢኮኖሚ ለውጥ ታይቷል። አካባቢው በተወሰነ ደረጃ ተረጋግቶ ኖሯል ግድቡ መስራት እስኪጀመር ድረስ እንግዲህ ጠቅላይ ሚኒስትር መለስ በሀያ አስራ አንድ ግድቡን ጀምረው በሀያ አስራ ሁለት ሞቱ እና በአሜሪካ ይሁኝታ ጠቅላይ ሚኒስትር ኃይለማርያም በፈቃዳቸው ስልጣናቸውን ለቀው ጠቅላይ ሚኒስትር አብይ መጡ። ጠቅላይ ሚኒስትር አብይ ሲመጡ መላው ዓለም በአላቸው አሜሪካን ስርዓት በጣም የሚያደንቁና የሚደግፉ ሰው ይመስላሉ። ምክንያቱም እንዲያው ዛሬ አሁን የኢንሳ ወዘተ እንትኖች አሁን መደባቸው ሲታይ ሰማያዊና ነጭ ነው። ከዛ በላይ ንስሩንም ሁሉ የኢንሳ አንዳንድ እንትኖች ላይ የንስር አሞራ የአሜሪካ ላይ የሚታየው እዚህም ኢትዮጵያ ውስጥ እንደዚህ እየተጠቀሙበት ነው እና ይሄ ይሄ ኢኮኖሚውን ነፃ ለማድረግ ዴቨሎፕመንታል ስቴት ወደ ማርኬት ድሪቨን ኢኮኖሚ ለመግባት በሚያደርጉት ጥረት ድጋፍ ያገኙ ይመስለኛል። ከዛም ደግሞ በዛም እስረኛ በመልቀቃቸው የዲሞክራሲ ጭላንጭል በማሳየታቸው አሜሪካና ግብር አበሮቻቸው ሪኮመንድ አድርገውም ሊሆን ይችላል፣ ወይም ባደረጉት ብቻ የኖቤል ተሸላሚ ሆኑ። ምናልባት ይሄ እንግዲህ ለጠቅላይ ሚኒስትሩ ቀብድ ሊሆን ይችላል። በርታ እኛም ከጎነነን ለማለት ያደረጉትንም ሰላም የፈጠሩበትን ኤርትራን ከኢትዮጵያ ጋር ሰላም ማምጣታቸው በጣም የሚገርም እና የሚደንቅ ነገር በመሆኑ ሶማሊያም ጋር እንደዚሁ የፎርማጆ የሚያስተዳድረውን ሶማሊያ እንደዚሁ በማቅረባቸው እንደው ቀድሞ አጼ ኃይለ ሥላሴ የሰላም አባት የሚባሉትን ስም አይነት ተጎናጸፉ። ነገር ግን ይሄ ሁኔታ አሜሪካን ሳያሳስብ የቀረ አይመስለኝ። ምንድን ነው ሲባል አንደኛ ሊትራሊ ጠቅላይ ሚኒስትር አብይ ያደረጉት የኢጋድ ኢስት አፍሪካን ሀገሮች የጋራ ገበያ ስምምነት ማለት ኬንያ እና ሱዳንን ይጨምራል እነሱን እና ኬንያ፣ ሱዳን እና ጅቡቲን ይጨምራል። እነሱን አገለሉ እና እነኚህን ሶስት ሀገሮች ሊትራሊ ማለት እንዳለ ኢታሊያን ኢስት አፍሪካ የሚባሉትን ማለት ነው። እነሱን ወደ አንድ እያመጡ ሆነ ከፕሬዚዳንት ኢሳያስ አፈወርቅ ጋር ያለው ስምምነት በምን የተመሰረተ እንደሆነ እስካሁን ድረስ እኔ የማውቀው ነገር የለም። ብዙዎቻችን ብዙዎቹ ኢትዮጵያን የሚያውቁ አይመስለኝም። በምህረት ላይ የተመሰረተ በፊርማ ላይ የተመሰረተ ይሁን በሁለቱ ሰዎች ወዳጅነት ላይ የተመሰረተ ይሆን ብቻ አይታወቅም። ዓላማውን ምን እንደሆነ ባይታወቅም ብቻ ሶስቱ ሀገሮች ግን በምስራቅ አፍሪካ ጥምረትን የመፍጠር ፍላጎት እንዳላቸው ጠቅላይ ሚኒስትሩም ደግሞ የባህር ኃይል የመመስረት ፍላጎት እንዳላቸው ሲያመላክቱ፣ ይህ ለዓለም አቀፍ ካፒታሊዝም ወይም ለአውሮፓ እና ለአሜሪካ መንግስት የመገዳደርን የመፎካከርን አቅጣጫ ሊያመጣም ይችላል የሚል ስጋት ያደረባቸው ይመስለኛል። ብዙ ጊዜ ምዕራባዊ ነገሮች ዲክታተሮችን ይደግፋሉ እነሱን እስከጠቀሟቸው ድረስ። ጠቅላይ ሚኒስትሩ በዚህ ሁኔታ ከቀጠሉ እና የሀገሪቱ የጀመረችው የኢኮኖሚ እድገት ከቀጠለ፣ ይሄ አካባቢ ከእጃቸው ሊወጣ እንደሚችል የፈሩ ይመስላል። ከዛም በላይ ደግሞ በኢትዮጵያ ውስጥ በከፍተኛ ደረጃ ኢንቨስትመንት እያደረገች ያለችው ቻይና በመሆኗ አሜሪካ በዚህ እየተበለጠች የመጣች ይመስለኛል በእርግጥ የኢትዮጵያ ህዝብ ኦልሞስት ወደ ስምንት መቶ ሚሊዮን ዳላር በአመት የአሜሪካን ስንዴ ድጋፍ እየተደረገለት ከዛም በላይ ደግሞ እንግዲህ በተለይ በህወሀት ዘመን አውሮፓም ይሁን አሜሪካ የበጀት ድጎማ ለምሳሌ እንግሊዝ መንግስት ወደ ሦስት መቶ ምናምን ሚሊዮን ዳለር በየአመቱ ይሰጣል። አውሮፓም እንደዚሁ፣ የተባበሩ የአሜሪካ መንግስትም እንደዚሁ ያደርግ የነበረበት ነው። ግን ቻይናዎቹ ምንድነው ያደረጉት? በቀጥታ የሚታይ ነገር አደረጉ። የበየት ድጎማ ሳይሆን የሚታይ ነገር የባቡር ሀዲሉን መስራት፣ የኢንዱስትሪ ፓርኮችን መስራት ከሀገሪቱ ውስጥ የተለያዩ ኢንዱስትሪዎችን መክፈት፣ ወይ በጋቸው ወይ ከመንግስት ጋር በመሆን ሀገሪቱን በኢንፍራስትራክቸር ማገናኘት፣ የነዳጅ እና የጋዝ ማውጫ ፓይፎችን መሰራራት። የለም ሲባል የነበረው ነዳጅ ሁሉ መገኘት ሲታይ ማነው ይህን እያገኘ እና እየሰራ ያለ ማነው? ቻይና ነው። እንግዲህ ይሄ ማለት ቻይና በዚህ ከቀጠለ ይሄን እና ዶክተር አብይ ትልቁን ምስራቅ አፍሪካን ካዋዱ በቀይ ባህር እና በኢንዲያን ኦሽን ያለውን ስትራቴጂያዊ ጠቀሜታ ያለውን መሬት የቻይና ተከታይ አይነት መንግስት በምስራቅ አፍሪካ ሊቋቋም ነው የሚል ፍራቻ ያላቸው ይመስለኛል።